አፍሪካዊ የግጭቶች አፈታት ዘዴዎች ላይ የሚወያይ ዓለም አቀፍ አውደ ጥናት ዛሬ በመቀሌ በመካሄድ ላይ ነው ይለናል ዘጋቢያችን ግርማ ገብሩ። አውደ ጥናቱን የሚመራው በመቀሌ ዩኒቨርሲቲ የሥነ ሕዝብ ጥናቶች ተቋም መሆኑን የጠቀሰው ግርማ የአውደ ጥናቱን ዓላማና ይዘት የተመለከተ ዘገባ የተቋሙን ዲሬክተር ዶክተር ክንፈ አብርሃን አነጋግሮ አጠናቅሯል። ዶክተር ክንፈ በሚሰጡት መልስ ይጀምራል። አመሰግናለሁ። ይሄ አውደ ጥናት ከታሰበ ወደ ሰባት ስምንት ወራት ሆነታል። እንደዚህ አይነት ተመሳሳይ የሚመስሉ አውደ ጥናቶች በፕሪቶሪያ ስናካሂድ ቆይተናል ከዩኒቨርሲቲ ኦፍ ሳውዝ አፍሪካ ጋር። ስለዚህ ግጭት ሁላችንም እንደምናውቀው ለስልጣኔ ጸር ነው ብቻ ሳይሆን ለብዙ ክፍለ ዘመናት የተጠራቀሙትን የህብረተሰቡ የእድገት ደረጃዎች ወደ ኋላ ሊመልስና እንዳልነበር ሊያደርግ የሚችል ነው። ህብረተሰብ እንደ ህብረተሰብ ሊያጠፋ የሚችልበት ሁኔታ ነው ያለው። ስለዚህ ዋናው ግጭት እንዳያጋጥም እንዴት መከላከል ይቻላል የሚለው አንዱና ትልቁ ነገር ሆነው፣ ግጭቶች ካጋጠሙስ ብዙ ኪሳራ ሳያደርሱ ለሰዎች ህልፈት ምክንያት ሳይሆኑ እንዴት አድርገን መፍታት እንችላለን የሚል በዚህ ዙሪያ ለሶስት አመት ተኩል አካባቢ ከኢንስቲቱት ኦፍ ዲስፒት ሪዞሉሽን ኢን አፍሪካ የሚባል ፕሪቶሪያ ጋር ሰዎችም ሀሳቦችም እየተቀያየርን ስናጠና ከቆየም በኋላ ስድስት ሰዎች ለፖስት ዶክተራል ፌሎውሺፕ ልከን አራቱ ጨርሰው መጥቷል። ሁለቱ እዛ ላይ ነው ያሉት። ስለዚህ በእኛና በሌሎችም በዚህ ዙሪያ በተለያዩ ብሄር ብሄረሰብ ጥናት ያካሄዱ ሰዎች በየአካባቢው ያሉት የግጭት አፈታት ዘይቤዎች ምን ይመስላሉ ለሺዎች አመታት ማህበረሰቡ ተረጋግተው እንዲኖር ያደረጉና በተግባር የተሞከሩት ከነዚህ ምን ትምህርት እንቀስማለን፣ እና ይሄኛው ካለው ዘመናዊውና የመንግስት ስርዓት ጋር አስተሳስሮ እንዴት ማስካሄድ ይቻላል የሚል ያለመ ጥናት ነው። እስካሁን ድረስ ወደ አምስት ስድስት የሚሆኑ ጽሁፎች ቀርቧል። ሁሉም የሚያጠነጥኑት ምን ላይ ነው? በአጠቃላይ በአፍሪቃ ያሉት ችግሮች አፍሪቃ ብዙ ጸጋዎች አሏት፣ ባህሎች አሏት። ከነዚህም አንዱ የግጭት አፈታት ባህሉ ነው እና በራሳችን መካከል የሚያጋጥሙ ችግሮች በራሳችን አቅም መፍታት እንችላለን። ለዚህም የዳበረ ልምድ አለን፣ እንዲያውም ለሌላ ዓለም ሊተርፍ የሚችል ልምድ አለን በሚል ታስቦ እና ወደየ ዩኒቨርሲቲው በዚህ ዙሪያ ያጠኑ ሰዎች ካሉ ኮልፎር አብስትራክት የምንለው ወረቀቶች በትነን ከኬንያም ከሌሎች አገሮችም ምሁራን መጥተው በድምር ደግሞ በእኛና በዩኒቨርሲቲ ኦፍ ሳውዝ አፍሪካ ዶ አፍሪካ ዩኒቨርሲቲ ፕሪቶሪያ ያለው ከነሱም ወደ ስድስት ከፍተኛ ባለሙያዎች መጥተው እያካሄድን ያለነው ኮንፈረንስ ነው። በአውደ ጥናቱ ላይ እየቀረበ ያሉት የውይይት መሰረቶች የግጭት አፈታት ዘዴዎች በተለይ ኢትዮጵያዊ የሆነ አፍሪካዊ የሆነ ከሌላው ዓለም የተለየ የሚያደርገው እንደ ጥሩ ነገር እየተወሰደ ያለው በተለይ ደግሞ ከህጉ ጋር ግጭት እንዳይኖረው እንዴት ነው የሚሆነው? ህጎች ብዙ ጊዜ ያው እንደምታውቀው የሚረቀቁት ማህበረሰቡ ተረጋግቶ እንዲኖር የህግ የበላይነት ሲኖር ዜጎች ተረጋግተው እንዲኖሩ ማድረግ ይቻላል። ግን ደግሞ ሳይጻፉ ግን ሲተገበሩ ለብዙ ሺዎች ዓመታት የቆዩ ውጤታማ የሆኑ አሰራሮች አሉን። በባህሉ በባህላችን ያለው እሴት ሁሉም ተጽፏል ለማለት አንደፍርም። የህግ አረቃቅ ስርዓቱም ያው ብዙ ጊዜ ማህበረሰብ ለማሳተፍ ሙከራ ይደረጋል። ግን ደግሞ ብዙ ጊዜ ከሌላም ተሞክሮ እየወሰድን ከሌላ ስንል ብዙ ጊዜ ከዳበሩት አገሮች የምንወስደው ስለሆነ የራሱ ችግር ሊኖርበት ይችላል የሚል ይሄ ባህላዊ የግጭት አፈታት ዘይቤ በቁም ነገሩ ስናየው፣ እርግጥ ነው በተለያዩ ብሔር ብሔረሰቦች የራሳቸው የሆነ ዘዴ ያላቸው፣ ልዩነትም አለው፣ የጋራ የሚያደርገው ነገርም አለ። በኢትዮጵያ ደረጃ ሰማኒያ ሶስት እና ከዛ በላይ ብሔር ብሔረሰቦች ሰዎች ይህ የራሳቸው ተሞክሮ ያላቸው ግን ይሄኛው ባህላዊ አንድ የሚያደርጉት እንደ ኢትዮጵያ ደግሞ ብዙ እሴቶች አሉ። ለምሳሌ ሁሉም ብናይ ብዙ የቀረቡ ጥናቶችም እኛ ያደረግናቸውም ይሄ ሂደት አሳታፊ ነው። የአንድ ተከሳሽ እና የአንድ ከሳሽ ጉዳይ ብቻ ሆኖ አይቀርብም። ማህበረሰቡ ያገባኛል የሚል የራሱ የስራ ድርሻ አድርጎ የሚመለከተውም በአሳታፊነቱ ለየት ይላል። በሌላ በኩል በወጪ አንጻር በጣም ትንሽ ወጪ ነው ያለው። ለብዙ ኪሳራ የሚዳረጉበት ሁኔታ የለም። በስተ መጨረሻም ዋናው ልዩነት አንዱ የሚረታ አንዱ የሚረታ አድርጎ አይደለም የሚደመድመው። ሁለቱም ደስ ብሏቸው ችግሩ ተፈቶ እና ውህደት ፈጥረው እንዲሄዱ የሚያደርጉ ናቸው ሁሉም ማለት ይቻላል። በሌላ አንጻርም እነዚህ ግልጽነት የተሞላው ሂደት ነው ያለው። ዋናው የነዚህ የግጭት አፈታት ዘዴዎች ግለሰቡን ለመቅጣት አይደለም ዋናው ዓላማቸው እና ትልቁ ልዩነቱ ችግሩን ለማስወገድ ና የማህበረሰቡ ችግር ሲፈታ የሰውም ችግር አብሮ ይፈታ ለሚል ሀሳብ የያዘ ነው ና ለግለሰቡም ለማህበረሰቡም እኩል ክብደት የሚሰጥ የዘመናዊ ወይም ከምዕራባውያን የመጣው ግን ትኩረት የሚያደርገው ተከራካሪዎች ግለሰቦች ላይ ነው። አንዱ ይረታል፣ አንዱ ይረታል። ስለዚህ ከማህበረሰቡ ጋር የማቀላቀል ሂደት ይዞ የሚሄድ አይደለም የሚሉና የመሳሰሉ ብዙ ነገሮች መዘርዘር ይቻላል። ዶክተር ክንፈ አብርሃ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ ለሰጣችሁኝ እድል።